So ding ding ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የካቢና ቪኤ መሰናዶ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለልደት ወይም የገና በዓል አደረሳችሁ ማለት እንወዳለን። የድን ገረመው መሰናዶ የመራው ኤልያስ አስማረ ስርጭቱን እየከወንን አብረናችሁ እናምሻለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮች መካከል ተደግሞ ሚሰሙ መልካም ናቸው ያላቸውን ይዘን የሚጣሉ የአውድ አመት ሙዚቃዎችን ይዘናል። አብራችሁ ነው እንግዲህ በባህል ሰሞን የኢትዮጵያውያንን ቤት ከሚያደምቁ ባህላዊ መጠጦች መካከል አንዱ ጠጅ ነው። ልዩ የአመራረር ጥበብና ሂደትን የሚጠይቀው ዘመን ተሻጋሪ መጠጥ ከኢትዮጵያ ተሻግሮ በምዕራቡ ዓለም ተጠቃሚዎች ዘንድም እጅግም ሲደረስ አይታይም። ይህንን ሁኔታ ለመቀየር ታዲያ የወጠነ አንድ ተቋም ከሰሞኑ በሰሜን አሜሪካ የመጀመሪያ መሆኑ የተነገረለት የማር ጠጅ መቅመሻ እልፍኝ ወይም ደግሞ ጠጅ ቤት ለተጠቃሚዎች ክፍት አድርጓል። ሀብታሙ ስዩም ጠጅ ቤቱን ጎብኝቶ ያጠናቀረው ዘገባ በመቀጠል ይቀርባል። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፈኞች መካከል አንዱ አይደለም ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉሥ ጠጅ ቤት እንጂ። የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኤንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን ነው በኢትዮጵያ እጅ የተጠመቀ እና በጣም የኔ ሴሚ ስዊት ነው እየጠጣሁ ያለሁት። እና በጣም ቆንጆ ነው። አቶ ሰሎሞንና ወዳጆቻቸው የታደሙበት ንጉሥ ጠጅ ቤት ንጉሥ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ጊዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው። ከዚህ በፊት ንጉሥ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት ስናደርግ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለ ነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ ያስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን። ሁሉም በየቤቱ የሚሰሩት አለ እና ይሄንን ልክ እንደ ቡናችን ተቀድሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የእኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለግኩት። አቶ ጊዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሬው ተቋማት ከማስረዳት ጀምሮ ግባቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ። በጣም ከባድ ነው። የሚገርምህ ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው፣ በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመስ የምናደርግበት ሂደት ላይ ከኤፍዴ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው በሂደት መጥተው ምንድን ነው የማርጠጭ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባሉ አይነት ነገር እንደዚ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ህጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሂደን እናምጣ ብንል የኢትዮጵያን ሕዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለእኛ ጠጅ የሚሆነው መርጠን፣ በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ የማር አቅራቢ አለን። በዛ ሂደት ነው የጀመርነው። የአቶ ጊዜን የቀደመ እቅድ በሰሙ ጊዜ በእጅጉ ተገርመው እንደነበረ የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በጊዜያት ውስጥ የወጣቱ ትውልደ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ። የመጀመሪያ ነው። ዛሬ እዚህ ሲመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር በብዙ የአሜሪካ ግዛቶች፣ ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ ለዚህ ሀገር ተጠቃሚ የሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስት ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው የማስበው። በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልደ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ። እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያዘ ነው ጠጅ ወይም ማር ማለት ነው እና ያንን ደግሞ ያንን ባህል ያንን ሴት ይዞ እዚህ ሀገር እዚህ ትልቅ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሁም ማድረግ እኔ እንደማስበው ከሆነ አገርንም መደገፍ የሀገርን ባህል ማስተዋወቅ ነው። በዛው ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንን ባህል የኢትዮጵያንን ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን፣ ትውልድ ኢትዮጵያውያን አሉ። አንደኛው የሚደግፉበት መንገድ አንዱና የመጀመሪያው መጥቶ ማየት አንድ ኢትዮጵያዊ አንድ ኢትዮጵያዊ የሀገራችን ባህል በጠበቀ እንዳይሁ በሚያኮራ መልኩ እንዲህን ስራ እየሰራ ነውና እና ሂዶ ማየት መጥቶ ማየት። ይህንን ስራ ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉሥ የወይን ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣዕም ለማዳረስ እንዳቀደ መስራቹ ይናገራሉ። ከዚህ በኋላ ያለኝ ቅድር ብዙዎቹ ከተለያየ ሀገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅራቅ ያለ ቦታ መጥተዋል። ይሄ መከፈቱን ሰምተን የመጣ ነው የሚሉ ብዙ አሉ። ምናልባት እግር ጥሏቸው ለሌላ ነገር ግን ይህን ነገር ሳና ያኔድን ብሎ የመጡ ብዙ ሰዎች አጋጥመውናል። እና የነሱ ጥያቄ አንዱ ለምን ቀረብ አድርጋችሁ አከፍቱልንም ነው። ይሄ ነገር ደግሞ የከፈት ነው፣ አንደኛ የእኛን ካልቸር የያዘ ሆኖ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እንኳ የማይችሉ ካሉ እንደዚህ አይነት ነገሮች በተወሰነም ነገር ቢሆን ትዝታቸውን ወይም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ እና የሚቀጥለው እቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው ወደ ንጉሥ ጠጅ ቤት እንመለስ በባህላዊ ዕቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛቱ ነዋሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ ገታ አድርገው በጠጅ ቤቱ ስለነበራቸው ቆይታ ሀሳባቸውን ሰጥተውናል። ልጅ እያለሁ ስለወጣው ብዙ ዛኔ ጠጅ አልጠጣም። አሁን ግን ያው ይህ ነው። ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ የሄድን ልጆች ነን። አንድ ላይ ብዙ ያሳለፍን ልጆች ነን እና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁ ምናምን በጨዋታው ምናምን ሞቅ እያደረግን እየተጫወትን ነው እና በጣም ደስ ይላል። ታይሙ ቦታውን በጣም ስፔሸስ ነው፣ በጣም አሪፍ ነው እና ብዙ እንጠብቃለን ከዚህ በኋላ ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግረው ማየታቸው በህዝቦች ባህልና ትውፊት ልውውጥ፣ እንዲሁም ቅርርብ ረገድ የራሱ አዎንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉሥ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በማረጥ እድሜ ላይ የደረሱ ሴቶች በሰውነታቸው የተለያየ አካላዊና ሆርሞናል ለውጦች ይካሄዳሉ። አብዛኛውን ጊዜ በዚህ እድሜ ያሉ ሴቶች ተጨማሪ ቫይታሚኖችና ና አጋዥ ምግቦችን እንዲመገቡ ቀላል እንቅስቃሴዎችንም እንዲያደርጉ ይመከራል። ቀጥሎ የምናቀርባቸው የአጥንትና የመገጣጠሚያ ልዩ ሐኪም የሆኑ እንግዳችን ታዲያ በተደጋጋሚ ሕክምና ፍለጋ ከተጎዱ በኋላ የሚመጡ እድሜያቸው በማረጥ ላይ የሚገኙ ሴቶች መኖራቸውን ገልጸው በዚ ዙሪያ ሴቶች ግንዛቤ እንዲያዳብሩ ይመክራሉ። ሐኪሙ ራሳቸውን በማስተዋወቅ ማወቅ ቆይታችን ጀምሯል። መልካም ዶክተር ፋሲል ንጉሴ እባላለሁ የአጥንት ሀኪም የመገጣጠሚያ እና አርትሮስኮፒ ሰብ ስፔሻሊስት ነኝ የምሰራው በአዲስ አበባ ኢትዮጵያ ሆስፒታል ነው እሺ በጣም ነው የማመሰግነው በድጋሚ ዶክተር እንግዲህ የዛሬው መነሻችን እርስዎ ሀኪም በተሰኘው ገጽ ላይ የለጠፉትን ማሳሰቢያ ወይም ደግሞ ለሰዎች ግንዛቤ ማስጨበጫ ጽሁፍን መሰረት አድርጎ የተነሳ ነው ውይይታችን እና እዛ ላይ እንግዲህ በማረጥ እድሜ ላይ ያሉ ሴቶች ወይም ደግሞ ካረጡ በኋላ ከአጥንት ጋር ተያይዘው ሊያጋጥማቸው ስለሚችሉ ችግሮች መገንዘብ እንዳለባቸው አሳስበዋል። እስቲ እነዚህ ከአጥንት ጋር ተያይዘው የሚመጡ ችግሮች በተለይ በማረጥ እድሜ ላይ ያሉ ሴቶች ላይ የሚከሰቱት ምንድን ናቸው? ከዛ እንጀምር። መልካም የማረጥ ወይም ኦስቲዮፖሮሲስ እና ሜኖፖዝ ከሚለው ርዕሳችን ፌስቡክ ላይ ፖስት ካደረግ ነው በክሊኒካችን በተከታታዩ በተደጋጋሚ የምናየው ችግር ሲሆን አንዳንድ ሴቶች አጥንት መሳሳት ከጀመረ በኋላ በቀላል መውደቅ ስብራት ይከተላል እና አልፎ አልፎ ደግሞ ስሜቶቹ ግልጥ ያልሆኑ ስሜቶቹ ሊኖሩ ይችላሉ ከዴፊኒሽኑ ብንጀምር አንድ ሴት አርጣለች ብለን ዲፋይን የምናደርጋት ለተከታታይ አስራ ሁለት ወይም ተከታታይ ወ ታታይ ስቀር ነው እነዚህ ተከታታይ አስራ ሁለት ወራቶች የወር አበባ ሳታይበት ከምትቀርብበት በፊት የመቆራረጥ ባህሪ በሁለት ወር በሶስት ወር እንደዚህ አይነት የመሆን ባህሪዎች አሉት እነዚህ ነገሮቹ ኮመንሊ በተፈጥሯዊ ሂደት ሲሆኑ የእንኩላል ማክሮጫ አካባቢ ያሉትን ሴሎቹ ኦቫሪያን ሴሎች የሚፈጥሩትን ሆርሞን ኤስትሮጂን የሚባለው ሄርሞን መፍጠር ሳይችሉ ሲቀሩ መስራት ሳይችሉ ሲቀሩ የሚፈጠር ችግር ነው። እነዚህ ስሜቶች ለምሳሌ ሆት ፍላሽነስ ምላቸውን ወይም ደግሞ እጆቻቸውን፣ ፊቶቻቸውን ከወትሮ የተለየ የመሞቅ የመቃል ስሜት ሲሆን ማታ ማታ ደግሞ የማላብ ስሜቶች እንቅልፍ የማጣት የእንቅልፍ ኖርማሌ ሮን ዲስተርባንስ ሊኖራቸው ይችላል። የባህሪ መለዋወጥም ሊኖራቸው ይችላል። የመደበትም የመነጫነች ባህሪዎችን እነዚህ ከሜኖፖዝ ወይም ደግሞ ከማረጥ ጋር የሚገናኙ ሲሆኑ አጥንት ሳሳ ብለን የምናውቀው አጥንት በመጠኑ በይዞታም ሲቀንስብን፣ ማለት ደግሞ የካልሽም መጠኑ እና የኮላጅን ኮምፖነንቱ የኮላጅን ይዞታውን ሲቀንስብን አንድ አጥንት ፐርሰንት ሳስተዋል እንላለን። ኤስትሮጂን የሚባለው ሆርሞን ቀጥታ የሆነ ኢፌክት አለው። ተጨማሪ ነገር ደግሞ ቀጥታዊ ያልሆነ ኢፌክቱ ከሰውነታችን ለምሳሌ ምግብ የወሰነውን ካልሽም መጠን ከአንጀታችን አብዞርብ ተደርጎ ወደ ሰውነታችን እንዲዋሃድ ያደርጋል። ሁለተኛ ነገር ደግሞ ከኩላሊታችን በሽንት መልክ የሚወጣውን የካልሽም መጠን እንዳይወጣ ፕሮቴክት ያደርጋል። ሶስተኛ ነገር ደግሞ ካልሲቶኒ እና ፒቲኤች የሚባሉትን ሆርሞኖችን አጥንት ለመገንባት የሚያስችሉ ሆርሞኖችን ሴንሲቲቪቲያቸውን ይጨምረዋል። ያ ማለት በቀላል በትንሽ ሆርሞኖች አጥንት የመስራት ባህሪ ይኑረዋል። ስለዚህ ኤስትሮጂን ማረጥ ሲፈጠር የኤስትሮጂን መጠን በሚወርድበት ነገር እነዚህ ሂደቶችን ይዛነፋሉ ማለት ነው። በጣም ብዙ ጊዜ ታካሚዎች በዚህ ጉዳይ ላይ ጊዜ ካለፈ በኋላ እንደሚመጡ ቅድም ጠቆም አድርገዋል። እና በብዛት የሚመጡት ሴቶች ምን አይነት ደረጃ ላይ ሆነው ነው የሚመጡት? እንዲሁም ደግሞ ኢትዮጵያ ውስጥ በዚህ ጉዳይ ላይ ያለውን ግንዛቤ እንዴት ያዩታል እሱን ከፕራክቲካል ፖይንት ስንነሳ ክሊኒኮቻችን ላይ ኦፒዲዎቻችን እና ሕክምና ቦታዎችም ሴቶች የሚመጡት ብዙ ጊዜ አንስፔሲፊክ ወይም ደግሞ የተለያየ ቁርጥማን፣ ባህሪ፣ የመጋጠሚያ ሕመም ተጨማሪ ደግሞ የወገብ ሕመም፣ እነዚህ ነገሮችን በተደጋጋሚ ሕመም በሚፈጥርባቸው ጊዜ ወደ ሕክምና ማዕከሎቻችን ይመጣሉ። ግን እነዚህን ከመውደቅ ወይም ከአደጋ ጋር የተገናኘ ሳይሆን በተፈጥሮ ይህ የመጣ ችግር ስለሆነ ነገር ከምን እንደመጣ ለማየት ለማወቅ የሚመጡ ሴቶች ናቸው። ብዙዎቹ ይህን ስሜት በሚገጥማቸው ጊዜ የተለያየ የባህላዊም ሆነ በህክምና መፍትሄ የሞክሮ ስፔሲፊክ የሆነ ህክምና ሳያገኙ ሲቀሩ በሆስፒታላችን ያለውን የአጥንት ደረጃ ለማወቅ ቦን ዴዞሜትር የሚባለው ስላለው ሆስፒታላችን ያን ነገር ለመገንዘብ ይመጣሉ ማለት ነው። ከፍተኛ አደጋ ያልደረሰባቸው ሴቶች አጥንታቸው ሲሰበር ይህን ነገር ከአደጋው አንጻርና ከስብራት ደረጃ መጣን የሚፈጠረውን ነገር ለመገንዘብ የሚመጡ ሴቶች ሲሆኑ እድሜያቸው ትንሽ ገፋ ያሉ ሴቶች ደግሞ በስብራት መልክ ሽንቱ ቤት ማዳልባቸው ከቀላሉ ስብራት ማይፈጥሩ መውደቆችን ከፍተኛ ስብራት ፈጥሮባቸው የሚመጡ ይሆናሉ። አንዲት እንግዲህ ወደ ማረጥ እድሜ የደረሰች ሴት ቀደም ብላ እንደዚህ አይነት ችግሮች እንዳያጋጥሟት ማድረግ የምትችላቸው ነገሮች ምንድን ናቸው? አንደኛ ነገር ያው ችግሩን መገንዘብ ነው። በማረጥ እድሜ ላይ ያሉ ሴቶች እዚህ አይነት ህመሞች ሲኖሩ ባድ ህመም ከመድረሱ በፊት በማድረግ ደረጃ ላይ ሲደርሱ እንደዚህ አይነት ነገሮችን ጠቃሚነቱን መገንዘብ ሲሆን፣ ሁለተኛ ነገር ደግሞ በየአመቱ የቦን ዴንሲቲ የአጥንት ጥንካሬ መለኪያ የሆነውን ማሽን በየአመቱ ቼክ እያደረጉ የአጥንት ጥንካሬያቸውን ማወቅ ሲሆን፣ በዚህ እድሜ ያሉ ሴቶች የተለያዩ አይነት ኤክሰርሳይሶቹ እንዲሰሩ እንመክራለን። ለምሳሌ በሳምንት ከሶስት ከአራት ጊዜ በሳምንት ለሰላሳ ለአርባ ደቂቃ የሆነ ቀላል ኤክሰርሳይሶቹ ወክ ማድረግ፣ ጆጊንግ፣ ፈጠን ያለ እንቅስቃሴዎችን ማድረግ። እነዚህ ነገሮች በራሳቸው አጥንት እንዲደነክሩ ያደርገዋል። ሁለተኛ ጡንቻዎች ሲጠነክሩ፣ በቀላሉ በመውደቅ የሚፈጠሩትን የመሰበር ሁኔታዎችን ይቀንሳሉ። ሌሎች ነገሮች ደግሞ ለምሳሌ መጋገብ በሳምንት ቤት እንዳፈራው የኢትዮጵያ ኑሮ እንደሚታወቅ ቢሆንም ካልሽየም ይዞታ ያላቸውን ምግቦችን ማዘውተር እነዚህም ወተትና ወተት ተዋጽኦ ያላቸውን አንድ ኩባያ በጋን በመውሰድ አንድ ሺ ሚሊግራም ይሆን የካልሺየም ማግኘት ይቻላል። የማረጥ ጊዜ እንደደረሰ ካወቁ ቢያንስ እንኳን የካልሽየም ሳፕሊመንቴሽን አንድ ታብሌት አንድ ግራም ፐርደይ መውሰድ የሚችሉበትን ሌላ ቫይታሚን ዲ በቀን እስከ ሀያ ደቂቃ ድረስ የፀሐይ መሞቅ ቢኖር እነዚህ ነገሮችን ሊቀንስልን ይችላል። ከምግቦችን ማግኘት ከምንችልበት ከእንቁላል፣ አሳ እና ወተት ተዋጽኦዎችንም ማግኘት እንችላለን። የአጥንት መሳሳት ደረጃው የሕክምና የሚያስፈልገው ሆኖ ከተገኘ ግን የተለያዩ ሕክምና አይነቶች አሉ። ቢስፎስፎኒት የሚባሉ መድኃኒት፣ ኤስትሮጅን ሰፕሊመንቴሽን፣ የኤስትሮጅን ሆርሞን ሕክምና የመሳሰሉትን ነገሮችንም በማድረግ የአጥንት ችግር ሊፈጠር የሚችለውን መከላከል እንችላለን ማለት ነው። እሺ፣ ዶክተር በጣም አመሰግናለሁ ስለነበረን ቆይታ አመሰግናለሁ።

Chumajen, yekuharu diqan, eko shan

Ne se na dougapi አማራ ክልል ውስጥ በቀጠለው አለመረጋጋት ምክንያት ጣና ላይ እንቦጭኑ የማስወገድ ስራ ዘንድሮ ባለመከናወኑ ሐይቁ ላይ አደጋ መደቀኑን ነዋሪዎችና ባለሙያዎች ተናግሯል። የአሜሪካ ድምጽ ያነጋገራቸው ጣና ዙሪያ የሚሰሩ አርሶ አደሮች አረሙ ፈጥኖ እየተስፋፋ መሆኑንም አመልክተዋል። የአርሶ አደሮቹ ስጋት በየቀኑ እየደረሰው መሆኑን የአማራ ክልል የጣና ሐይቅና ሌሎችም የውሃ አካላት ጥበቃና ልማት ኤጀንሲ ገልጾ፣ ወደ ቦታው ሄደው ለመስራት የክልሉ የጸጥታ ችግር እንቅፋት እንደሆነበት አስታውቋል። በዚህ ዙሪያ አስ

በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ጃርጃራ አባን ነው ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ታረቀኝ ዘመነ በጣና ሀይቅ ዙሪያ እንስሶቻቸውን እንደሚያሰማሩ እና ውሃ እንደሚያጠጡ ይናገራሉ። የሀይቁ ሁሉ እና በቀጥታም ሆነ በተዘዋዋሪ መንገድ እርሳቸውን እንደሚመለከት የሚገልጹት አርሶ አደሩ ከሁለት አመት ወዲህ ሀይቁን ክፉኛ ወሮት የነበረውን አረም በጉልበት ስራ ላይ ተሰማርተው እያስወገዱ እንደነበር ይናገራሉ። በዘንድሮ አመት ግን ሀይቁን በጣም ተጋፍቶታል። አሁን ወደዚህ የመግፋት ጣና ሀይቁ የመቀነስ ባህሪ ስላሳየ እንትኑም ቦጭ ጣናው ላይ ነው ያለ። አሁን ጣናውን በጣም ተጋፍቶታል፣ ጎድቶታል ማለት ነው፣ ወሮታል። አሁን በዚህ አመት የቀረበትን እዚህ ተክረምቶ ወዲህ የቀረበትን ምክንያት ልኩን አላገኘ ነውም እኛ የምንል እንደው በዚህ በጦርነቱ የዚሁ ጃርጃራ አባኖ ቀበሌ ነዋሪ አርሶ አደር ዳኛው እጅጉ በየዓመቱ ባለሙያዎች ከሌላ ቦታ እየሄዱ አረሙን የማስወገድ ስራውን እንደሚያስጀምሩና ዘንድሮ ግን አለመደረጉ እንዳሳሰባቸው ይናገራሉ። ቅድሚያ ከዛው ቦታው ለምንገኘው ሰዎች በየቦቱ ማለት ነው ይደወላል። ከተደወለ በኋላ ወደ ስራ ሲገባ ያው ስራ ነው እና በሉ ይህን ስራ ልንጀምር ነው ግዝነ ያልተበላ አካል ይመጣሉ። በዚህ አይነት ነበር የሚካሄዳል። በቡድን በቡድን እየተዋቀረ ማለት ነው። ዘንድሮ የለም። የዞኑም የክልልም አመራር አሉ የአማራ ክልል መንግስት ባለስልጣናት በተለያዩ ጊዜያት በሰጡት መግለጫ ክልሉ ወደ አንጻራዊ ሰላም መመለሱን ተናግረዋል። በጣና ሐይቅ ላይ የሚካሄደው እምቦጭን የማስወገድ እንቅስቃሴ ግን በዚሁ የጸጥታ ችግር ምክንያት እንደቆመ መሆኑን በክልሉ በራሱ በተቋቋመ የአማራ ክልል የጣና ሐይቅና ሌሎች ውሃ አካላት ጥበቃ ልማት ኤጀንሲ አመልክቷል። የኤጀንሲው የህዝብ ግንኙነት ኃላፊ አቶ ፋሲል ድልነሳ አረሙ በተለይ በማዕከላዊ ጎንደር ዞን በምስራቅ ደንቢያ በኩል ባለው የሐይቁ ክፍል በከፍተኛ ሁኔታ እየተሰራጨ መሆኑን አስረድተዋል። በአካል ሄዶ የማስወገዱን ተግባር ለማስተባበር ግን የጸጥታ ችግር እንቅፋት እንደሆነባቸው ገልጸዋል። ቦጭ የተባለው መጤ አረም በጣና ሐይቅ ላይ መታየት የጀመረው በ2004 ዓ ም ጀምሮ እንደሆነ መረጃዎች ያመላክታሉ። የአረሙን ተጽዕኖ ለመከላከልና የሐይቁን ህልውና ለመታደግ በተለይ ከጥቅምት 2013 ዓ ም ጀምሮ ሰፊ ህዝባዊ እንቅስቃሴ ተፈጥሮ ስራዎች ሲሰሩ መቆየታቸውንና የአረሙን አብዛኛውን ክፍል ማስወገድ እንደተቻለ ሲገለጽ ቆይቷል። የኮቪድ ስርጭትንና የሰሜን ኢትዮጵያውን ጦርነት አሁን ደግሞ የክልሉ ወቅታዊ የሰላም ሁኔታ ተከትሎ ግን አረሙን የማስወገድ ስራ መቆሙን የዘርፉ ባለሙያው ገልጸዋል። የምስራቅ ደንቢያ ወረዳ የጣና ሐይቅና ሌሎች ውሃማ አካላት የአካባቢ ጥበቃና የስነ ምህዳር አያያዝ ባለሙያ አቶ መለስ ተባባል ለአሜሪካ ድምጽ እንደገለጹት በክልሉ ባለው የጸጥታ ችግር ምክንያት የእንቦጭ አረም እየተስፋፋ ነው። በጊዜ ትኩረት ካልተሰጠውም የሐይቁን ህልውና አደጋ ላይ ይጥሏል ሲሉ ስጋታቸውን ገልጸዋል። ከባለፉት አመታቶች፣ የማስወገድ ስራው በዚህ አመት በተፈጠሩ የጸጥታ ችግር የተወገደ አይደለም። እጽዋት የመራቢያ ዘዴው አስቸጋሪ በመሆኑ ጥቅምት ጀምሮ ነው አበባ የሚያብበው። ፍሬውን ከማራገፉ በፊት ማስወገድ የሚቻል ነበር፣ በዛ ነው። ነገር ግን በጸጥታ ችግሩ ምክንያት የሽፋን መጠንን መለካትም አልተቻለም። አስጊ ነው። በዚህ ከቀጠለ ማስወገድ ስራው የማይቀጥል ከሆነ ለሀይቁ፣ እንጂ በጣም እየፈጠነ ነው የሚሄደው። ሌሎችም አባባሽ ምክንያቶች እንዳሉ ሆኖ በሀይቁ የሚገቡ ወንዙ ገባር ወንዞች አሉ። እነሱ ደረድ ይገባል። ይሄ ደግሞ ለእምቦጩ ትልቅ ምግብ ነው እና እነዚህን አባባሽ ምክንያቶች ይዞ ማስወገድ ስራው የማይቀጥል ከሆነ እየተጎዳ ነው የሚሄደው። ሀይቁ ላይ አስቸጋሪ ነገር እየፈጠረ ነው የሚሄደው። አስቸጋሪ ነው። ብዙ ሪሶርስ ብዙ የተዋይል ነው የሚጠይቅ ይሄው ነው እያለ ግን፣ ለአንድ ተቋም ብቻ ተሰጠና ተቋሙ ብቻ ይስራው በሚል ቸና በማለቱ አረሙ እጅግ በጣም በ እየሰፋ እየሄደ ነው ያለ። በዚህ አመት ደግሞ ባለመነካካቱ በተለይ መነካካት አለበት ሲነካካ አይወድ መረረሽ። አሁን ግን ማስወገድ ማረም ስለቆመ አልነካካ ሲል ለእድገቱ ምቹ ነገር ፈጥሮለታል። ባለሙያው አቶ መለስ ተባባል ለሚመለከተው አካል ሁሉም ጥሪ አቅርበዋል። የአሳ ሀብቱ ቦታ ወንቦች የሚኖሩበት አሁን ጣዕሙ እየቀየረ ነው። እየቀየረ ሄደው በአካባቢ የሚገኙ የእጽዋት ዝርያዎችን ከአመት ከአመት እየጠፉ ነው። ሙሉ በሙሉ አሁን እንቦጭ ከመጣ ጀምሮ ያሉ ትክክለኛ የአካባቢ የሀይቁ የሳር ዝርያዎች የሉም፣ ጠፍተዋል። አሁን እነሱ መልሶ ለመተካትም የሚደረግ ጥረት ቢኖርም በኤጀንሲው ግን መንግስት ልዩ ትኩረት ሊሰጠው ይገባል። የብዙ ተቋማትን የብዙ ሰዎችን እርብር የሚጠይቅ ነው። የእንቦጭ አረም በሀይቁ አዋሳኝ በሆኑ ሶስት ዞኖች ዘጠኝ ወረዳዎችና በሰላሳ አምስት ቀበሌዎች በ4300 ሄክታር ላይ ተስፋፍቶ እንደነበር ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ቅርቻችን ስለነበረን ቆይታ እያመሰገንን እዚህ ላይ እንሰናበታችኋለን። የደንገረመ መሰናደውን በመምራት ጽዮን ግርማ፣ በአርቶቱ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በመቀ ምሽት በመደበኛ የሬዲዮ በቴሌቪዥን መሰናደውን እንጠብቃችኋለን። ሰላም ጤና ይስጥልኝ። ደህና ሁኑ።